asalamu ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምና ምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የማክሰኞ ምሽት ህዳር 13 2015 ዓም የጋቢና ቪ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ኤደን ገረመው መሰናደውን እየመራው የሚቆይ ሲሆን ኤልያስ አስማረ ደግሞ የምስልና ድምጽ ምህንድስናውን ይከውንልናል። የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዋና አዘጋጆችና ዘጋቢዎች ጋር በመሆን አብራችሁን ሆ እንጋብዛለን። በምሽቱ እንግዲህ ባለፈው ሳምንት ጀምረ ነው በነበረው ከጦርነት መቆም በኋላ ሊደረጉ ስለሚገቡ ማህበረሰብ ተኮር የስነ ልቦና ድጋፎች ባለሙያ ጋብዘናል። ዘለግ ያለ ውይይት የምናደርግ ይሆናል። ዓለም ዋንጫ ሶስተኛ ቀን ውሎ ምን ይመስላል የሚለውን በተመለከተ ሀብታሙ ስዩም ወደ በኋላ ላይ ወደዚህ ስቱዲዮ መጥቶ የእለቱን ውሎ ያስቃኘናል። ሌሎች ጥንቅሮችም ሰዓት እንዳፈቀደ ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። Thank you. በሰሜን ኢትዮጵያ የተጀመረው ጦርነት ሁለት ዓመት ሊሞላው የቀናት ዕድሜ ሲቀሩት ጥቅምት 23 2015 ዓ ምት የኢትዮጵያ ፌዴራል መንግስትና ህወሀት የሰላም ስምምነት ተፈራርመዋል። ይህን ተከትሎም ታዲያ የምግብና የመሰረተ ልማት ድጋፎች ወደ ትግራይ ክልል እየደረሱ መሆናቸውን የተለያዩ ዓለም አቀፍ ተቋማትና መንግስት እየተናገረ ይገኛሉ። ይሁን እንጂ ከመሰረተ ልማቱ ጎን ለጎን በነዚህ በሰሜን ኢትዮጵያ በሚገኙ ትግራይን ጨምሮ በአፋርና በአማራ ክልሎች ሰብአዊ ግንባታ ያስፈልጋል፣ ማህበረሰቡ የስነ ልቦና ድጋፍ ሊደረግለት ይገባል የሚሉ የስነ ልቦና ባለሙያዎችና የስነ አእምሮ ባለሙያዎች ይህንን እያሳሰቡ ይገኛሉ። ይህንን ተከትሎ በዛሬው ምሽት ታዲያ እንግዳ ጋብዘናል። በስልክ መስመራችን ላይ ባለሙያ ያሉ፣ ምን አይነት ማህበረሰብ ተኮር ድጋፎች ያስፈልጋሉ፣ ይህንን ደግሞ እንዴት ማቀናጀት ይቻላል፣ ወይስ ምን ቢደረግ ይገባል በሚለውን በተመለከተ ጥቂት ሀሳቦችን ይሰጡናል እንግዳ አቶ ነጋሽ አበበ ይሰኛሉ የስነልቦና ባለሙያ ናቸው። አይቻልም የተሰኘ መጽሐፍም ደርሰው አሳትመዋል። እንዲሁም ደግሞ የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ናቸው። አቶ ነጋሽ ጤና ስትልኝ እንደምናመሹ። ጤና ስትልኝ ደን እንደምናመሾች። አመሰግናለሁ ስለጋበዛችሁ። እኛም ጥሪያችንን አክብረው ስለተገኙ እጅግ እናመሰግናለን። በዚህ ውይይት ላይ ለመሳተፍ ፈቃደኛ ስለሆኑ እንግዲህ ወደ ውይይቱ በቀጥታ ልሂድ፣ ሰዓት ለመሻማት የእርስዎን የባለሙያ ምክሮችን በደንብ ለመስማት ለመጋራት እንዲመቸን ጦርነቱ ሲካሄድ በሰነበተባቸው በከረመባቸው ያለፉት ሁለት ዓመታት ባለፈባቸው፣ በአፋር በአማራ እንዲሁም ደግሞ በተለይ ደግሞ በትግራይ ክልል ያለው የስነ ልቦና ፍላጎት ምን ያህል ነው ይላሉ? እንዴት ያዩታል? አመሰግናለው እንግዲህ አካባቢ ወይም ደግሞ በጦርነት ቀጠና ውስጥ በተለይ ደግሞ ሳይነ አቶ ነጋሽ አቶ ነጋሽ ይቅርታ፣ ንፋስ አለ መሰለኝ ያሉበት እየተንቀሳቀሱ ከሆነ ወይም ኤርፎን ከሆነ ትንሽ የምትረብሽ ድምፅ አለች። አሁን ይሻል ይሆን? አሁን ይሻላል። አሁ ይቀጥሉ። ይቅርታ ስላቃረጥኩት። እናንተ ጋር እንዴት እንደሆነ አላውቅም። በጣም ንፋሳማ እና ብርቻማን አሁን ወቅቱ አዲስ አበባ እዚህም ተመሳሳይ ነው ወቅቱ ፎል ይባላል። ተመሳሳይ ወቅት ነው። ግን ያው እንግዲህ ምንም ማድረግ አንችልም። እናጣጥም እና እንቀጥላለን። ወደ ጥያቄያችን ስንመለስ እንግዲህ ያው ጦርነቱ ሲካሄድ በሰነበተባቸው አካባቢዎች ያለ ፍላጎት ምን ይመስላል? መልካም፣ እንግዲህ ጦርነት ባለባቸው አካባቢዎች አንዱ የጦርነት ጉዳት ነው፣ የሰዎች ህይወት ማለት ከንብረት መጉዳት ባልተናነሰ ከንብረት መውደን ባልተናነሰ የስነ ልቦና ቀውስ ይከት ነው። ፋይናሊ ሴቶች፣ ህጻናት እንደዛ አይነት ጉዳት ይደርስባቸዋል። እንዲሁም ደግሞ በግጭት የተሳተፉ እነሱም እንደዚሁ ለትራውማ ተጋላጭ ይሆናሉ። በተለይ እናንተ ባላችበት አሜሪካን ሀገር ከአፍጋኒስታን ጀምሮ ሸካ ወታደሮች በተሳተፉበት አካባቢ ወደ ሀገራችን ሚለ ዛጅ በደንብ የሚታወቅና መወያያ ዝም ምርጫ ኤሌክሽን ሲዝን ላይ መወያያ የሆነ ጉዳይ ነው። ቬተራኖች ብዙ ጊዜ የስነ ሆነ ክት የምንለው ትራውማቲክ ስትስ ዲስኦርደር ይባላል የዛ ተጠቂዎች ናቸው። ማህበረሰብ ላይ ትኩረት ስናደርግ በቀጥታ ለጥቃት ተጋላጭ የሆኑ ወይም ደግሞ የተመለከቱ አንዳንዴ የተመለከቱ ብቻ ሳይሆን የሚገርምሽ ነገር ለመርዳት ራሱ ጉዳት፣ አደጋ የደረሰባቸውን የሚያክሙ ሰዎች ሴከንደሪ ትራውማ ይባላል። እነሱ ጭምር እርዳታ ያስፈልጋቸዋል እና በቀጥታ ጉዳቱ የደረሰባቸውን ስንመለከት ለምሳሌ አስር ፐርሰንት ያህሉ ጥናቶች የሚያሳዩት አስር ፐርሰንት ያህሉ ሲሪየስ የሆነ የስነ ልቦና ችግር የአእምሮ ችግር ይደርስባቸዋል ተብሎ ይገመታል። የስነ ልቦና ባለሙያ ወይም ደግሞ ሳይካትሪስት የአእምሮ ሐኪም ድጋፍ የሚፈልጉ ማለት ነው። ቀጥታ ጉዳቱ ከደረሰባቸው አስር ፐርሰንት ያህሉ። በሌላ መልኩ ደግሞ እንዲሁ ተጨማሪ አንድ አስር ፐርሰንት ገደማ የሚሆኑ የእለት ተእለት ህይወታቸውን መደበኛ ህይወታቸውን ስራ፣ ማህበራዊት የመሳሰለውን ነገር ማከናወን በተለመደው መልኩ በለመዱት መልኩ የምንችሉበት ሁኔታ ውስጥ ይገባሉ እና የመጀመሪያዎቹ አስር ፐርሰንቶች የአእምሮ ሐኪም ሳይኮሎጂስት ድጋፍ እርዳታ በቀጥታ የሚፈልጉ ናቸው፣ መድኃኒትም ጨምሮ። ቀጣዩ አስር ፐርሰንት ደግሞ እነሱ እንደሆኖች መልቦና ድጋፍ ይፈልጋሉ። በእኛ አገር ነባራዊ ሁኔታ ደግሞ ብዙ ባለሙያ የለም። ያለው ባለሙያ ውስን ነው። የግንዛቤን ችግር አለ። ሌሎች ተያያዥ ችግሮች አሉ። ለምሳሌ መደበቅም ይኖራል። ለምሳሌ ውስጥ አስካት የደረሰባቸው ካሉ ወጥቶ ደፍሮ መናገሩ ሳቸው አኳያ አስቸጋሪ ነው የሚሆነው። ነገ መጠቋቋሚያ ይሆናል ብለው የመስጋት ነገር ይኖራል። ትዳር አጣለው ወይ ደግሞ ትዳሬም ይፈርሳል ብለው የመስጋት ነገር ሊኖር ይችላል። ከዚህ በተጨማሪ ደግሞ ይህን በስራ ቦታ መገለል ይደርስልኛል ብለው የምስጋት ነገር ይኖራል። በዛ ምክንያት ይመስለኛል እንደውም በአለም አቀፍ ደረጃ ዳታውን ስትመለከች በተለይ ጾታ ጥቃት የደረሰባቸው ከሶስት አንዱ ነው ሪኮርድ የሚደረገው ፖሊስ ጋር ህግ ጋር የሚደርሰው በዚህ ደረጃ። ፍላጎቱ ግጭቱ በነበረባቸው አካባቢ በአፋር፣ በአማራ ክልል እንዲ በተለይ ደግሞ በትግራይ እንደዚህ አይነት ፍላጎቶች እንደሚኖሩ ምንም ጥያቄ የለም። እኛ በማህበራችን በመጀመሪያው ዙር ግጭት ማብቃት ማግስት የሳይኮሎጂ ባለሙያዎች ማህበር ከዩኒሴፍ ጋር በመተባበር ባለሙያዎችን ልኮ ነበረ። እንደዚሁም ቅርብ ጊዜ በአማራና አፋር ላይ ባለሙያዎችን ልከን ከዩኒሴፍ ጋር ተባብረን ድጋፍ ለማድረግ ሞክረናል። ከፍተኛ ፍላጎት ነው ያለው። እንግዲህ ወደ ህግ የመጣው የታወቀው ድጋፍ የሚያስፈልጋቸው በርካታ ቀላል ቁጥር የሌላቸው ሰዎች እንዳሉ ተረድተናል። እዚህ ውስጥ ግን ግንዛቤ ውስጥ ያልገባው አይንክ ድጋፉም እንደዛም አላገኙም፣ ምናልባት ማይታሰብበትም ጭምር ብዬ የማስበው በቀጥታ ግጭት የተሳተፉት ወታደሮች ስ ወታደሮች በዛ በኩል ደግሞ የውዋ ታጣቂዎችን በኩል ያሉት እነሱም ራሱ የስነ ልቦና ቀውስ ውስጥ የሚገቡ። ቁጥራቸው ቀላል አይደለም ግዴ። ስ ቅድም ሰንበት ተረኖች ብዙ ጊዜ ይታያል ያልኩሽ ና እነሱ ጭምር እዛ ደረጃ ጭምር። በኋላ እንግዲህ ሪሃብሊቴሽን አሁን አንዱ ከራሳት በኋላ የሆ ነገር የሪሃብሊቴሽን ስራ መስራት ነው አደለ ተባለ እና ያ የስነ ልቦና ድጋፍን ያካተተ ቢሆን እጅግ በጣም ጥሩ ይሆናል። በመንግስት በኩልም መከላከያ ሰራዊትና ሌሎች ሰዎች ውስጥ እንደዚህ አይነት ነገር ማሰብ ይቻል። ጥሩ ነው ያስባል። እስቲ እንግዲህ እንቀጥላለን። ስላለው ፍላጎት ና ስለሚያስፈልገው ትኩረት ግን ይሄ አሁን እነዚህ አይነት ሁኔታዎች ካልታከሙ የሚያመጧቸው ጉዳቶች ምንድን ናቸው? ለምሳሌ ለትውልድ የሚተርፍ የአይምሮ ጠባሳ ይባላል እና እስቲ አጠር አድርገው ይንገሩን። ያ ማለት ምን ማለት ነው? ይሄ ጀኔሬሽናል ትራውማ የሚሉት ምን አይነት ጉዳት ያስከትላል? ጥቃት የደረሰባቸው ለድብርት የሚሉ የሚሉታል ዲፕሬሽን የመሳሰለው ነገር ሲጋለጡ እናያለን። ለምሳሌ በብዛት የሚሳየ አንዱ እሱ ነው። ስራ ወጥቶ ገብቶ ለመስራት መቸገር፣ ፕሮዳክቲቭ ለመሆን መቸገር፣ ከቤት ለመውጣት መቸገር ማህበራዊ ሕይወት ሰው ከቤት ለወዳጅ በመድጋፍ ተቀላቅሎ በተለመደ መልኩ ማከናወን የመሳሰለው ነገር ውስጥ ያንን ማከናወን በአግባቡ የሚቸገሩበት ሁኔታ ይፈጠራል። ፒ ቲ ኤስ ዲ ደግሞ የምንለው ይሄ ትራውማ የደረሰባቸውም እንደዚሁ ና ይነሳት ይሄ ሰቀቀን የምንለው ማለት ነው። ድህረ አደጋ ሰቀቀን መላሶ የማየት ነገር በውንም፣ በተለይ በህልም ናይት በናይት ሜር ሲቸገሩ እናያለን። አእምሯቸው ተረጋግቶ ማሰብ ማቀጭ እና መስራቱ የመሳሰለው ነገር እየተቸገሩ እናያለን። ከፍተኛ ሰዓት ይፈጠርባቸዋል። ድንጉጥ እና እባጋዬ በልጥ በለው የሚባል አባባል አለን አይደለ? መሳሪያ ድምፅ፣ የከፍተኛ መሳሪያ ድምፅ የሰማ ልጅ የሚፈጥርበት ትራውማ በር ሲከፈት እና ሲዘጋ በሩ የሚፈጥረው ድምፅም ያንን ያስታውሰዋል እና ይህን ትራውማ ነው እና በትንሽ ትልቁ የመደንገጥ ነገር የመበርገብ የመስጋት ነገር ለማመን የመቸገር ነገር ከቤት ለመውጣት የመቸገር በስራ የመቸገር የመሳሰለው ነገር ይኖራል እና ጀኔሬሽናል ትራውማ ደግሞ ሁሉም ይህ ነገር ከትውልድ ወደ ትውልድም የሚተላለፍበት ሁኔታ ይኖራል እንደማለት ነው። አፍንጫ ወይምና እርስ የመሳሰለውን ነገር ብቻ አይደለም ከቤተሰብ ከወላጅ የምንወርሰው ስነ ልቦናም በተወሰነ መልኩ ይወረሳል። ኢንፋክት ከ ሀምሳ ፐርሰንት ድረስ ሳይኮሎጂካል ሜካፕ እንወስዳለን ሁሉ የሚሉ አንዳንድ ጥናቶች አሉ። ስለዚህ ከዚህ በኋላ የሚመጣውም ትውልድ የሚተላለፉበት የዛሬ ጦርነት የቀጣዩ ትውልድ ቀጣዩ ትውልድም ቀጣዩ ትውልድ ድብርት ውስጥ የሚከት ስጋት ውስጥ የሚከት አለመተማመንም የሚፈጥር ጥላቻ ጥላቻም ከትውልድ ወደ ትውልድ እንዲተላለፍ የሚያደርጉ በግጭቱ ቤተሰቡን ያጣ ብዙ ይኖራል፣ ጎረቤቱን ያጣ ብዙ ይኖራል፣ የሚያውቀውን ያጣ ብዙ ሰው ይኖራል። እና ያ የሚፈጥረው ጥላቻም ይኖራል፣ ምንም ጥያቄ የለውም። እና ጥላቻ ደግሞ ትውልድ ወደ ትውልድ ይተላለፋል። ያየነውን የምንናገርበት ሁኔታ ይኖራል። ያ ያ ያ ሁሉ እንግዲህ ሕክምና ይፈልጋል ማለት ነው። በተለያየ ደረጃ በተለያየ መልኩ። እስቲ በማህበረሰብ ደረጃ ማድረግ የሚቻሉ ነገሮች ምንድን ናቸው? በዘላቂነት መፍትሄ ለማምጣት ምናልባት ቅድም እንዳሉት የግንዛቤ ጥረት አለ። በቂ የሆነ የባለሙያዎች አቅርቦትም የለም እና እነዚህ ነገሮች እንዳሉ ሆኖ በማህበረሰብ ደረጃ አካቶ ለመሄድ ወይም ደግሞ ትኩረት እንዲሰጠው ግንዛቤውን ለመፍጠር ምን መደረግ ይቻላል ይላሉ? ብዙ ነገር ማድረግ ይቻላል። ኢንፋክት ባለሙያ የለንም የሚለውንም ነገር እንደው ዩኒቨርስቲ ገብቶ ሳይኮሎጂ፣ ሳይካትሪ የተማረች ማለት ያህል እንጂ እንደ ማህበረሰብ ደግሞ የደረጀ ባህል፣ የተለያየ መዋቅር አለን አይደለም። በዛ ውስጥ ብዙ ህክምና፣ ብዙ መዳን፣ ብዙ መፍትሄ ይገኛል። የነፍስ አባቶችም ባለሙያ ናቸው። ካውንስሊንግ ላይ አንዱ በጣም ብዙ ካውንስለሮች የሚያደርጉት ነገር ማድነቅ ተብሎ ጆሮ ሰጥቶ መስማት። ጥቃት የደረሰበት ሰው፣ ስነልቦናው የተረበሸ ሰው፣ ድብርት ውስጥ የገባ ሰው፣ ጭንቀት ሀገር የገባ ሰው መደመጥን ይፈልጋል። ከመፍታባቶ ላይ ደግሞ አድማጭ የለም ማለት ነው። ስለዚህ አንዱ ሃይማኖት ነው ትንከኔ እንደውም ትልቁም በእኛ ነባራዊ ሁኔታ ኃላፊነት ምክንያት ያለብ አስተባሶ ጉዳይ ላይ ምን ማድረግ ይቻላል ብሎ በደንብ ተነጋግሮ በዛ በልኩ ብዙ ነገር መስራት ይቻላል። በተለይ በሰሜኑ አካባቢ ደግሞ ለሃይማኖት ህዝቡ ከፍተኛ ቦታ ነው ያለው። በጣም አማኝ ህዝቡ ነው። ምን ማለት ነው? አባቱን ያደምጣል፣ መምህሩን ይሰማል እንደማለት ነው። ስለዚህ አንደኛ ሕክምናውን ሊሰጡ የሚችሉ ሰዎች ሕክምና ስልያዘልኝና የሃይማኖት ተቋማት ናቸው ብዬ አስባለን። አንዱ የዚህ ወደ ቀጣይ ትውልድ ሊተላለፍ ሊወራረስ የሚችለው ነገር ጥላቻ ጥላቻ ራስን ይጎዳል፣ ቀጣይ ትውልድ ይጎዳል። በሌላ ግጭትና ቀውስ የሚዳርግ ነገር ይሆናል እና ክላቻ በሃይማኖት የተፈቀደ ነገር እንዳልሆነ በደንብ መጽሐፍ ቅዱስ መቃ ውስጥም በስፋት ትምህርት ሊሰጥ ይችላል እና በተለይ ጥላቻ ነው የመሳሰለውን ነገር አይንክ ወደዚህ ምትን ውስጥ አንዱ ያመጣን ነገር ያ ይሆናል። የሃይማኖት ተቋማት ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ። ሌላው ደግሞ እድር፣ እቁብ የመሳሰሉ ግብርና ላይኮ ለምሳሌ በደቦ ማረፍ፣ ውሃ መቅዳት ከሆነ በገጠራማ አካባቢ ሰብሰብ ብለው ሴቶች አንድ ላይ ሄደው ቀጥቶ የሚመለሱት አይደለም። ከእንደዚህ አይነት ከትንንሽ ጀምሮ መሰባሰቦች ከትልልቅ የሃይማኖት ተቋማት ያሳተፈ ህብረተሰቡ። አንዴ እንግዲህ ሰዓቴ እያለቀ እንደሆነ ፕሮዲሰሬ እየነገረኝ ነው። አንድ የመጨረሻ ጥያቄ ላክልና እያይዘው ይንገሩኝ። እናንተ በማህበራችሁ ያሰባችሁት ነገር አለ ወይ? እዚህ ጉዳይ ላይ ምን እየሰራችሁ ነው? አጠር አድርገው እንደው በሁለት ደቂቃ ውስጥ ሚጨርሱልኝ። ቀደም ሲል እንዳልኩሽ በመጀመሪያው ግጭት ማግስትም ትግራይ ውስጥ በተለይ መልቲ ዲሲፕሊናሪ አፕሮች የአእምሮ ህክምና የአእምሮ ህመም ህክምና መልቲ ዲሲፕሊናሪ መሆን አለበት የሚል እምነት አለን። ሳይኮሎጂስቶችን፣ ሶሻል ወርከሮችን እንዲሁም ሳይካቲስቶችን ያካተተ ሚኒስትር ድጋፍ ባለሙያዎችን ልከን እዛ ስራ ሰጥተናል። ጥሩ ግን እንዲሁ በአማራና በአፋርም ተመሳሳይ ነገር አድርገናል አሁን ፕሮጀክቱ እንዳበቃ አውቃለሁ የፋይናንስ ስራውን ለመስራት ያገኘ ነው ፈንድ ያሄደን ርቀት ያህል ድረስ ሄደናል አሁንም የተለያዩ አካላቶችን አፕሮች እያደረግን ነው ስራውን በስፋት ለመስራት ከፍተኛ ፍላጎት እንዳለ ክፍተት እንዳለ ይሄንን አገልግሎት የሚፈልጉ በርካታ ዜጎች እንዳሉ ተረድተናል። እኛ በነበረን ኤክስፒሪየንስ ሶ በቀጣይም ይህንን ነገር የምንሄድበት ይሆናል። አብረው መስራት የሚፈልጉ የተለያዩ አካላቶች ካሉ በኛ በኩል በሳይኮሎጂ ባለሙያዎች በር ማህበር በኩል በራችን ክፍት ነው። አመሰግናለሁ ያደርጉን ይችላሉ ለማለት አመሰግናለው የነበረን ሰዓት ስለተጠናቀቀ ነው። ጥሩ አድርገው ገልጸውልኛል። እንግዲህ ይሄ ነገር ይሳካል ብለን ተስፋ እናደርጋለን። የእናንተ ማህበር ብቻ ሳይሆን ሌሎች ባለድርሻ አካላትን በዚህ ጉዳይ ላይ አጽንኦት ሰጥተው አስበውበት ትርጉም ያለውና ውጤት ያለው ነገር ስራ ይሰራል ብለን ተስፋ እናደርጋለን። ይህን ውይይት እንግዲህ የሚያቆም አይደለም። በሌላም ጊዜ እርስንም ሆነ በእናንተ ማህበር ስር ያሉ እንግዶችን እየጋበዝን የምንቀጥል ይሆናል። እንግዲ አቶ ነጋሽ አበበ የስነ ልቦና ባለሙያ የአይቻለን መጽሐፍ አዘጋጅ እና የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ነበሩ። ከጋቢና ቬ ጋር ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ። አመሰግናለሁ። ወይደን መልካም ምሽት። እሺ መልካም ምሽት። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። መሰናዷችን እለት ዕለት ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር በኢትዮ ሰዓት ላይ ሳተላይት፣ እንዲሁም ደግሞ በቪኦኤ አማሀሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ ይገኛል። አሁን የምናልፈው ወደ ስፖርት ነው። የዓለም ዋንጫ ከተጀመረ ሶስተኛው ቀን ተቆጥሯል። እንደ እሁድ ዕለት የተጀመረው የዓለም ዋንጫ ምን ደረጃ ላይ ይገኛል የሚለውን የዕለቱን ውሎ በተመለከተ ሊያጋራን ሀብታሙ ስዩም ዚ ስቱዲዮ ይገኛል። ሀብቴ እንደምናመሸ እንደምናመሽ። ኤደን በድጋሚ ሰነ ተገናኘን፣ ደስ ብሎናል። እንግዲህ ከዚህ ቀደም የዓለም ዋንጫ ከተጀመረ በኋላ የተለያዩ መረጃዎች እንደምንሰጥ ለአድማጮች ቃል ገብተን ነበር። በዛ መሰረት እንግዲህ ያንን ማድረግ እንቀጥላለን ማለት ነው። ወደ ዛሬው ውሎ በቀጥታ ልግባ። ከዛሬው በፊት ትናንት የተደረጉ ጨዋታዎችን ለጋቢና ቪኦኤ አድማጮችና ተመልካቾች አልነገርናቸውም። በዋናው ስርጭት ላይ በእርግጥ አካተነዋል። ትናንት በጉጉት ጠፋሁ አይደለ? የጋቢና ነበር ማስቀደም የሚገባኝ። ትናንት የተጠበቁ ጨዋታዎች ነበሩ። የመጀመሪያው በእንግሊዝና በኢራን መካከል የነበረው ጨዋታ ነው። እንግሊዝ ስድስት ለሁለት ኢራንን አሸንፋለች። እንግሊዝ እንግዲህ ከ1966 ወዲህ የዓለም ዋንጫን ለመሳም ያልቻለች በመሆኑ ትናንት ያላት ውጤት እየተጠበቀ ነበረ። ኢራን ደግሞ ጠንካራ ቡድን አላት፤ በእስያ እና በአረቡ ዓለም ውስጥ ጠንካራ የሆነ ቡድን አላት። እንዲሁም ደግሞ በሀገሪቱ ውስጥ ካለው የተቃውሞ እንቅስቃሴ ጋር ተገናኝቶ ብሔራዊ ቡድኑ ያንን የተከተለ አንዳች እርምጃ ይወስዳል ተብሎ ሲጠበቅ ስለነበረም የሁለት ጨዋታ ተጠብቀዋል። እንግሊዝ እንግዲህ በ ቡካዮ ሳካ ሁለት ጎሎች እንዲሁም ደግሞ ራሂም ስተርሊንግ፣ ጃክ ሬልስ፣ ጁድ ቤለንግሃምና ማርከስ ራሽፎርድ ባገቧቸው ስድስት ጎሎች አሸንፋለች። በኢራን በኩል ማህዲ ተርሚ ሁለት ጎሎችን በጨዋታና በፍጹም ቅጣት መታ አስቆጥሮ ስድስት ለሁለት ተጠናቋል ማለት ነው። በነገራችን ላይ የኢራን ብሔራዊ ቡድን እንደ ተጠበቀው ተቃውሞውን ገልጿል። የሀገራቸው ብሔራዊ ቡድን ብሔራዊ መዝሙር በሚዘመርበት ጊዜ ብዙዎቹ ተጫዋቾች ምንም አይነት ድምፅ ባለማሰማት ወይንም ደግሞ ከብሔራዊ መዝሙር ጋር አብረው ባለመዘመር ተቃውሟቸውን ገልጸዋል። ይህም ደግሞ የራሱ የሆነ ድጋፍና የራሱን ተቃውሞ ፈጥሯል። ይህንን የሚያሳዩ መረጃዎች ብቅ ብለው አይተናል ማለት ነው። ኤደን፣ እስቲ ከዚህ ጋር ተያይዞ እንደው ትንሽ ልትለኝ ከቻልክ ምናልባት ኢራን በአብዮታዊ ዘቡ ምክንያት አንዲት ወጣት ልጅ መሞቷን ተከትሎ በጣም በተቃውሞ እየተናጠች ትገኛለች እና ምናልባት ደግሞ የእግር ኳስ ሜዳዎች ከፖለቲካ የጸዱ መሆን አለባቸው በሚል የሚል አስተያየቶች ይነሳሉ እና እንዴት ታየ? የሰው አቀባበል ምን ይመስላል? በፊፋ በኩል በግልጽ የሚታዩ የፖለቲካን የሚመለከቱ ምልክቶችም ሆነ ምልክቶች ተከልክለዋል። ይህም ብቻ ፖለቲካውም ሳይሆን ሌሎች የመብት ጥያቄዎችን የሚያነሱ ተቋማት ላይም ፊፋ የራሱን የሆነ ማስጠንቀቂያና እገዳ ጥሏል። በነገራችን ላይ በፖለቲካው ብቻ ሳይሆን ትናንትና ለተመሳሳይ ፆታ ተፋቃሪያን የራሳቸውን ድጋፍ ለመስጠት የተስማሙ የአፍሪካ ቡድኖች ነበሩ። እነዚህ ቡድኖች በዚህ ጨዋታ ላይ ያንን የሚያመላክት ምልክት በተለይ በቡድን መሪዎቹ እጅ ላይ አስረው ለመግባት ተስማምተው ነበረ። ነገር ግን ፊፋ ይህንን የምታደርጉ ከሆነ ቅጣት አከታትላለሁ ብሎ በማስጠንቀቁ ምክንያት ያን ነገር ሳይደረግ ቀርቷል። ትናንት የኢራን ተጫዋቾች ባደረጉት ጉዳይ ላይ የመጣ የፊፋ መግለጫ እስካሁን ድረስ የለም። ነገር ግን በአጠቃላይ እንደ ህግ እንዲሁም እንደ አሰራር በፊፋ በኩል ያለው ነገር ምንድነው? የፖለቲካም ሆነ ሌሎች የሰብአዊ መብት የሚመለከቱ መልእክቶችና እንቅስቃሴዎች ከስፖርቱ ጋር መደባለቅ የለባቸውም የሚል ነው ያለው። ይህ ዛሬ ውስጥ ብሎ ምን ይመስላል? ስቱዲዮ ከመግባታችን በፊት እንግዲህ ጨዋታ ስትከታተሉ ነበረ። እስቲ እንዴት ነበር ብሎ ዛሬ ብጅግ ያልተጠበቁ ጨዋታ ያልተጠበቀ ውጤት ነው የነበረው ዛሬ ላይ። እንግዲህ ከጥቂት ደቂቃዎች በፊት ስቱዲዮ ከመግባታችን በፊት ሲጫወቱ የነበሩት አርጀንቲናና ሳውዲ አረቢያ ነበሩ። ብዙዎቻችን እንደጠበቅ ነው አርጀንቲና በሰፋ የግብ ግብ ያሸንፋል ብሎ ጠብቀን ነበረ። ነገር ግን ያሳይሆን ቀርቷል። አርጀንቲና ሁለት ለአንድ ተሸንፋለች በሳውዲ አረቢያ። ይሄ የሚታወቅበት የእግር ኳስ አንድ ውበቱ ነው፣ ያልተጠበቁ ውጤቶች መገኘታቸው ማለት ነው። ሊዮኔል ሜሲ በአስረኛው ደቂቃ አርጀንቲናን ቀዳሚ የሚያደርጋት ጎል አስቆጥሮ ነበረ በፍጹም ቅጣት ምት። ነገር ግን ከእረፍት መልስ ሳውዲ አረቢያ በሳልህ አልሽሪ በ48ኛው ደቂቃ ሳሊም አልደዋሰሪ በ53ኛው ደቂቃ ባስቆጠሩት ጎል የሳውዲንም ሆነ የዓለምን የእግር ኳስ ታሪክ ቀይረዋል ማለት ይቻላል። ኤደን እንዲሁም ከዛሬው ከተነጋገርንበት ከተነጋገርንበት ጉዳይ በተጨማሪ ደግሞ ትናንትም የተደረጉ ሌሎች በተለይ አፍሪካውያንን የሚመለከቱ ጨዋታዎች ነበሩ፣ በአንድም ሆነ በተዘዋዋሪ ማለት ነው። ስለ እነሱ ጥቂት ብናወራ መልካም ነው። እስቲ እንግዲህ ትናንት አመሻሽ ላይ ዩናይትድ ስቴትስ ከዌልስ ተጫውተዋል። የላይቤሪያው ፕሬዚዳንት ጆርጅ ዌሃ ስም ደግሞ ተደጋግሞ ሲጠራ ነበረ። ይሄ ከምን ጋር ተያይዞ ነው? እንግዲህ ዩናይትድ ስቴትስ ከዌልስ ትናንት ተጫውታለች። ቡድኗ ከእረፍት በፊት በጣም ጠንካራ ነበር። በኋላ ከረፍት በኋላ ደግሞ የዌልስ አይሎ ነበረ። ቲሞቲ ዊሃ በሰላሳ ስድስተኛው ደቂቃ ባስቀጠሮ ጎል ነው ዩናይትድ ስቴትስ የመሪነቱን እድል አግኝታ የነበረው። ቲሞቲ ዊሃ ደግሞ እጅግ የሚታወቀው የአሁኑ የላይበሪያ ፕሬዚደንት ወትሮ ደግሞ በሞናኮ በፓሪስ ሴን ጀርመን እንዲሁም በኤሲ ሚላን ውስጥ በነበረው ድንቅ የእግር ኳስ ጨዋታ ታሪክ የሚታወቀው የጆርጅ ዊሃ ልጅ ነው። ጆርጅ ዊሃ በነገራችን ላይ በዓለም ውስጥ እጅግ ክብር ከሚሰጣቸው ሽልማቶች መካከል አንዱ የሆነውን የዓለም የወርቅ ኳስ በፊፋ አማካኝነት የተሸለመ ነው። እሱ ነው እንግዲህ ለዩናይትድ ስቴትስ በ36ኛው ደቂቃ ባስቆጥሮ ጎል የመሪነት እድሉን ሰጥቷት የነበረው። ዩናይትድ ስቴትስ የአሜሪካ ዜግነት አለው። ዩናይትድ ስቴትስ አልተጠቀመችበትም። ከእረፍት መልስ ዌልስ በጋርዝ ቤልስ አማካኝነት በ82ኛው ደቂቃ አቻ የሚያደርጋትን ጎል አግኝታ አንድ ለአንድ አቻ ወጥተዋል። እንግዲህ ከዚህ ጋር በተገናኘ ነው የጀርጅ ዊሃ ስም ዳግመኛ የነገረው ከዛ በተጨማሪ ደግሞ በትናንትናው ዕለት እጅግ ሲጠበቅ የነበረ የሴኔጋል ብሔራዊ ቡድን ነበረ፣ የሴኔጋል ብሔራዊ ቡድን ከኔዘርላንድስ ብሔራዊ ቡድን ጋር እንዲሁ ጨዋታ አድርጎ ነበረ። ከባድ ጨዋታ ነበረ። እናንችም ተከታትለሸዋል። የኔዘርላንድስና የሴኔጋል ጨዋታ የተጠበቀበት ሴኔጋል በአሁኑ ጊዜ የአፍሪካ ሻምፒዮን የሆነ ጠንካራ ቡድን ነው። ሳዲዮ ማኔ የተባለ አጥቂያቸው ደግሞ በአውሮፓ ውስጥ እጅግ ስም የነበረው ነበረ እሱ በጉዳት ምክንያት አይሳተፍም። በዚህ ምክንያት ሴኔጋል ላይ ጫና ይኖራል አይኖርም የሚለው ነገር አጠያቂ ነበረ። ትናንትና ላይ ግን ያ ጫና ሳይታይ አልቀረም። ቡድኑ ገፍቶ ቢጫወትም ውጤት ማምጣት አልቻለም። በ84ኛው ደቂቃ ዲ ክላስን ለኔዘርላንድስ ገብተዋል። ከዛ ደግሞ በዘጠናኛው ደቂቃ አልቆ ስምንት ደቂቃዎች ተጨምሮ ነበረ። እሱ ላይ ነው ዲ ክላስን ያገባው። ከዛ በፊት ኮድ ካክፓክ በ84ኛው ደቂቃ ለኔዘርላንድስ አግብቶ በአጠቃላይ ውጤት ኔዘርላንድ ገናናዋን ሴኔጋልን የአፍሪካ ገናናን አሸንፋለች። ምናልባት እንደው ለሴኔጋል ስኬት አሁንም ቢሆን ያው ገና ጨዋታዎቹ ይቀጥላሉ። ስለዚህ ማን ይሄንን ዙር አልፎ እንደሚሄድ አይታወቅም። በእርግጥ ከፍተኛ ትግል ይጠብቃታል። ከዚህ በኋላ በቀጣይ ጨዋታዋ ሴኔጋል ይታወቃል። ግን እስቲ ጥቂት ስለ አሰልጣኟ ንገረኝ። ምክንያቱም ሴኔጋል ከ2015 ጀምሮ በአንድ አሰልጣኝ ካልሳሳትኩ አመተ ምረቱን በአንድ አሰልጣኝ የቆየች ሀገር ናት። ይሄ ለጥንካሬዋ ወይም ደግሞ ለተጫዋቾቹ ሕብረት ያደረገው ነገር የተጫወተው ሚና አለ ብለህ ታስባለህ። አንድ ሊሆን ይችላል። አሊዩ ሲሴ በጣም የሚታወቅ የቀድሞ ተጫዋች ነበረ፣ የሴኔጋልም ማለት ነው። ስለዚህ ከዛ ጋር በተገናኘ የሀገሩን የእግር ኳስ ባህልም ሰዎችን በማወቁ ረገድ ትልቅ እድል እንደሚኖሩ አስበናል። በአመታት ውስጥ ያሳየው ነገርም እሱን ነው የሚመለከተውና አፍሪካውያን በራሳቸው ሰዎች መሰልጠናቸውና የራሳቸውን የኳስ ፍልስፍና ይዘው መምጣታቸው ደግሞ አዲስ አሰራርና አዲስ ምዕራፍ ስለሆነ እጅግ ጠቀሜታ ያለው ይመስለኛል። ከመለያየታችን በፊት ዛሬ ምሽት ቱኒዚያና ዴንማርክ ይገጥማሉ። ፈረንሳይ ከአውስትራሊያ፣ እንዲሁም ደግሞ ሜክሲኮ ከፖላንድ የሚያደርጉት ጨዋታም ይጠበቃል። ውጤቱን ነገ ይዘን እንመጣለን። አመሰግናለሁ። ሀብታሙ ዚ ስቱዲዮ ተገኝተ የስፖርትን ኖኖ ስላጋራህን። ተመልካቾቻችን ዝግጅታችን አልተጠናቀቀም። ከመሻገሪያ ሙዚቃ በኋላ እንመለሳለን። ተመልካቾቻችን አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ሙዚቃ እንጋብዛችኋለን። ግን በዚሁ ነው የምንሰናበታችሁ። ኤደን ገረመው መሰናዳውን በመምራት ኤልያስ አስማሪ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል። አብራችሁን ስለነበራችሁ እናመሰግናለን። በሙዚቃ እንሰናበታለን። See me smiling, smiling's what I do.